የአዲስ አበባና የኦሮሚያ ልዩ ዞን የጋራ የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ ከአንድ ዓመት ከስድስት ወር በኋላ እንደገና ያገረሸው ተቃውሞ ዛሬም ቀጥሎ ውሏል። የኦሮሚያ ዝግጅት ባልደረቦች በምዕራብ ሀረርጌ ሂርና፣ ሐሮማያ፣ በባሌ ዞን ሮቤ ከተማ፣ ስሬ፣ ነቀምቴና ሻሸመኔ ነዋሪዎችና ፖሊስ አነጋግረው ያጠናቀሩት ዘገባ አለ። ጽዮን ግርማ ታቀርበዋለች። የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ንድፍ ተግባራዊ ይደረጋል መባልን ተከትሎ ተቀስቅሶ የነበረው ተቃውሞ ከአንድ ዓመት ተኩል በኋላ እንደገና ገርሽቶ በምዕራብ ሸዋ ዞን ዶንዲ ወረዳ የሚገኘው ጭሊሞ ደን ለግለሰብ ተሸጧል፣ በዚህ ወረዳ ለሚገኘው ግንጭ ትምህርት ቤት የተሰጠውን የማስፋፊያ ቦታ የካቢኔ አባላት ተከፋፍለውታል፣ እንዲሁም ማስተር ፕላኑንም ባይጸድቅ የኦሮሚያ ከተሞች ማሻሻያ አዋጅ በክልሉ ምክር ቤት ማለትም በጨፌ ኦሮሚያ በኩል ጸድቋል፣ በሚሉ የተቃውሞ መነሻዎች ከህዳር ወር አጋማሽ ጀምሮ በኦሮሚያ ክልል የተለያዩ ከተሞች ተቃውሞ ቀጥሏል። በዚህ ተቃውሞም የኦሮሞ ፌዴራሊስት ኮንግረስ ፓርቲ እስካሁን ከ ከአንድ መቶ ሰው በላይ ህይወት መጥፋቱን በርካታ ሰዎች መቁሰላቸውን እንዲሁም ቁጥራቸው ከአራት ሺህ በላይ የሚደርሱ ሰዎች መታሰራቸውን ሲገልጽ በመንግስት በኩል የተቃውሞ ሰልፉ በተካሄደበት የመጀመሪያ ሳምንታት አምስት ሲቪሎችና አራት ፖሊሶች መሞታቸውን ከገለጸው ውጪ ሌላ የተባለ ነገር የለም። ይህ ተቃውሞ መንግስት ወሰድኩት ባለው እርምጃ የተረጋጋ መስሎ የነበረ ቢሆንም ካለፈው ሳምንት ጀምሮ ግን በኦሮሚያ የተለያዩ ከተሞች በድጋሚ መቀስቀሱ፣ እንዲሁም የሰው ህይወት እየጠፋ መሆኑን የአይን እማኝ ነን ያሉ አስተያየት ሰጪዎች እየተናገሩ ነው። አሁን ይህ ተቃውሞ የታሰሩ ሰዎች ይህፈቱ፣ ህይወታቸው ለጠፉ ሰዎች ፍትህ ይሰጥ የሚል መፈክር ተጨምሮበት በዛሬው ዕለትም በምዕራብ ሐረርጌ ሂርና፣ በሐሮማያ፣ በባሌዞን በባሌ ዞን ሮቢ ከተማ፣ ስሬና፣ ሻሸመኔ የተቃውሞ ሰልፎች መደረጋቸውን፣ በተጨማሪም በነቀምቴ አንድ የወለጋ ዩኒቨርሲቲ ተማሪ አስክሬን በወንዝ ውስጥ ተጥሎ መገኘቱን ከተማሪዎችና ከሆስፒታል የተገኘ መረጃ ያመለክታል። በምስራቅ ሐረርጌ ሂርና ከተማ በትናንትና ሁለት ነዋሪዎች ስለተፈጠረው ሁኔታ ሲናገሩ ተማሪዎች የተቃውሞ ሰልፍ ለማድረግ በዝግጅት ላይ ያሉ ፖሊስ ይህ የአሸባሪዎች ድርጊት ነው፣ ምንም አይነት ሰልፍ ማድረግ አትችሉም በሚል ክልከላ እንዳደረገባቸውና ከዚያም በድብደባ እንደበተናቸው ይገልጻሉ። ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ፣ የሐሮማያ ባቴ ነዋሪ ናቸው፣ ስለ ሁኔታው ሲገልጹ በተመሳሳይ የባቴ ሁለተኛ ደረጃ ትምህርት ቤት ተማሪዎች ላይ እርምጃ እንደተወሰደ ይናገራሉ። ማ አ ወልገ ጎ ጆሰሳቀቀል ልጆቻችንን ወደ ትምህርት ቤት እንድንልክ ያስገድዱናል። ሲሄዱ ደግሞ መግረፍ፣ ማባረር ነው ሥራቸው። አሁን ዛሬ ጠዋት እንኳ ስብሰባ ጠርተው ሲያበቁ ልጆቹን ወደ ትምህርት ቤት መልሱ አሉን። እናትና አባት በግዴታ ልጆቻቸውን ወደ ትምህርት ቤት ይልካሉ። ከዚህ በተረፈ ከትምህርት ቤት የቀረሰው ሶስት ዓመት ይቀጣል ብለው ስብሰባ ላይ አስፈራርተውናል። በሌላ በኩል በባሌ ዞን የሮቤ አንደኛ ደረጃ ትምህርት ቤት ተማሪዎች በዛሬው ዕለት ለተቃውሞ ሰልፍ መውጣታቸውንና በፖሊስና በጸጥታ ኃይሎች መደብደባቸውን አንድ ስሙን መጥቀስ ያልፈለገ ተማሪ ገልጿል። ቁጥራቸው ያልታወቁ ተማሪዎችም መታሰራቸውን ይናገራል። ከ ያጣ ዮልል ሚሊ ቡና ባንክ ድረትአኛቶታኦሮያበሮቤ አንደኛ ደረጃ ትምህርት ቤት አካባቢ ልጆች ሰልፍ ወጡ። ከዚያም ከቡና ባንክ እስከ ቶታል ድረስ ተማሪዎች ኦሮሚያ የእኛ ነች የሚል መፈክር እያሰሙ ሲሄዱ ፌዴራል መጥቶ ልጆቹን ማባረር ጀመረ። ከዚያ በኋላ ፖሊስ ያገኘውን ማባረር፣ መደብደብ፣ ማሰር ጀመረ። የባሌ ዞን ምክትል አስተዳዳሪ አቶ ሰለሞን ፎዬ ስለተካሄደው ሰላማዊ ሰልፍና ደረሰ ስለተባለው እስራትና ድብደባ የሚያውቁት ነገር እንደሌለ የተባለው ነገር ሁሉ ውሸት መሆኑንና የመማር ማስተማር ሂደቱ በሰላም እየተከናወነ እንደሆነ ተናግረዋል። በሌላ በኩል በምስራቅ ወለጋ ነቀምቴ ከተማ የሚገኘው የወለጋ ዩኒቨርሲቲ ተማሪ የነበረ ሆራ በንቲ የተባለ ዛሬ ጠዋት አስክሬኑ በዚያው ዩኒቨርሲቲ አቅራቢያ ከሚገኝ ሀዲያ የሚባል ወንዝ ውስጥ መገኘቱንና የአካባቢው ነዋሪዎችና የነቀምቴ ሆስፒታል የተገኘ መረጃ ጠቁሟል። ተማሪው ከትናንት በስቲያ በዩኒቨርሲቲው ግቢ ውስጥ አለመታየቱን ጓደኞቹ ተናግረዋል። ነገር ግን ሕይወቱ ማለፉንና አስክሬኑ ዛሬ ጠዋት ሶስት ሰዓት ተኩል ላይ ለምርመራ ወደ ነቀምቴ የሆስፒታል መወሰዱን የሆስፒታል ምንጮች ገልጸዋል። የተከሰተውን ለማረጋገጥ ወደ ዞኑ ፖሊስ ደውለን የምስራቅ ወለጋ ዞን ወንጀል መርማሪ ኮማንደር ማርጋ ጋርቢ የሚከተለውን መልስ ሰጥተውናል። ድሊች ጎዲነ ወለጋ በአ ሳ ነትጋፈ እና ቁን ቀቡ ዋንሲ ምግረን ማንን እንደምትጠይቅ ያውቀሻል። ኮማንደር ነኝ። አዎ፣ ይሄ ምስራቅ ወለጋን የሚመለከት ጉዳይ አይደለም። ምንም የሚያውቀው ነገር የለም። እኛ ዘንድ አይደለም። የነቀምቴ የፖሊስ አስተዳደርን ጠይቂ። የተማሪው አስክሬን ለምርመራ የተላከበት ሸኝ ደብዳቤ ተፈርሞ የወጣው በነቀምቴ ከተማ ፖሊስ ሳጅን አብደና ሆርዶፋ መሆኑን መረጃው ስለደረሰን ምላሻቸውን እንዲሰጡን ወደ እርሳቸው ደውለን ነበር። ነገር ግን በሳቅ በታጀበ መልስ እርሳቸው መሆናቸውን ካረጋገጡልን በኋላ ስልኩን ዘግተዋል። የተማሪ ሆራ ቤንት ያስክሬን ለተጨማሪ ምርመራ ወደ ሚኒሊክ ሆስፒታል መላኩን ከነቀምት ሆስፒታል ያገኘነው መረጃ አረጋግጧል።